ለአይነቶች እንደነበር ሁላሰሰበት ይፈልጋለሁ። በጣም ጎበዝ አንባቢ፣ ባለብዙ ጓደኛ፣ ታዋቂና በቤተሰብና በመምህራን የተወደድኩ ነበር። ነገር ግን ያነበርኩት ሁሉ በዚያ ዕድሜ ስለ ወሲባዊ ግንኙነት፣ ስለ ጥቃትና ስለ ሰውነት በደንብ አላሳወቀኝም። የማውቀው ብቸኛ ነገር ወሲብ እና ተያያዥ ነገሮች ሁሉ ነውር መሆናቸውን ነው። እኔ ደግሞ ጥሩ ልጅ ከጥሩ ቤተሰብ ነኝ። ስለዚህ ይህ በሀያ ዓመት የሚበልጠኝ ሰው ልክ እንዳሻንጉሊት በሰውነት የሚጫወት እና እሱን በተለያየ መንገድ እንዳረካው ሊያስገድገኝ እንዲልቻለ ይህ ከሰባተኛ ክፍል ከአስራ አንደኛ ክፍል ድረስ ቀጠለ። እድሜ እንቢ ማለት የምችልበት ጊዜ እንኳን ያደረግነውን ነገር በሙሉ ለሰው ተናግሮ በሰው ዘንድ እንደሚያሳጣኝ በመንገድ ያስፈራራኝ ነበር። የጎረቤት ልጅና የወንድም እህቶቼ ጓደኛ ነበረ። በዚያ ላይ በሰፈር ታዋቂና ተወዳጅ ነበር። ማንም ቤት በማይውልበት ጊዜ ሰፊ ጊዜ እየወሰደ እንደፈቀደ ያደርገኝ ነበር። ግራ ተጋሮቼና ረፍረት ይዘኝ ስለነበር ለማንም አልተናገርም። ይህ ጽሑፍ ለሰላም ሙሴ በማህበራዊ ሚዲያ የውስጥ ገጽ ከተላኩላትና ከለላ ለልጆች ከሚለው መምሪያ ላይ የተወሰደ ነው። የሕፃናትና የሴቶች ጾታዊ ጥቃትን በተመለከተ ወላጆችና አሳዳጊዎች እንዲሁም መምህራን ምን ማድረግ እንዳለባቸው የተዘጋጀው የመርጃ ጽሑፍ ከለላ ለልጆች ይሰኛል። ሰላም ይህንን የመርጃ ጽሑፍ ለማዘጋጀት ከሁለት ዓመታት በፊት እንዴት እንዳቀደች እንዲህ ታስታውሳለች። ከሌላ ለልጆች ሶስት አመት በፊት ነው ኤግዛክትሊ ሀሳቡ የመጣው። ሚቱ የሚባል ሙቭመንት በአለም አቀፍ ደረጃ ብዙ ሀገሮች ላይ የሀሽታግ ሚቱ ወይም ሀሽታግ እኔ እንቅስቃሴ ብዙ ሰዎች በተለይ ስልጣን እና ሀርፉል ፖዚሽን ላይ ያሉ ሰዎች ያደረሱትን ጥቃት ብዙ ሴቶች በተለይ ለመስዋቂ ሴቶች እያጋለጡ ነበረ እና እሱ ነገር ከትልቅ ደረጃ ደርሶ ማንኛውም ተራ ሰዎችን ያንን ሀሽታግ ሚቱ እያሉ ሼር የሚያደርጉበት ጊዜ ነበረ። ያኔ የሴቶች ላይ የሚደርሱት ነገሮች ብዙ የምናስበው ጥቃት ስለን ስናስብ ይሄ ትልቅ ደረጃ ደርሶ ነው ጋዜጣውን ምንም ሁሉም ነገር የሚያወራበት የሴት ጥቃት ሊሆን ይችላል። ወይም በብዙ ሰዎች አስገድዶ መደፈር ወይም የምሞት ደረጃ አይ ምናምን እንደዛ ላይ ሲደርስ ነው እንጂ ማንሰማውን ነገር እንደሌለ አድርገን የምንቆጥረው ነገር አለ። እዛ ውስጥ አንዱ ደግሞ በልጆች ላይ የሚደርስ ጥቃት ጥቃት አድራሾቹ ላይ የቅርባችን ያሉ ሰዎች የሚታወቁ ሰዎች መሆናቸውን እንረሳዋለን። ሶ ከዛ አንጻር አስቤ አንድ ጽሑፍ ፌስቡክ ላይ ጽፌ የነበረ የሁለት ልጆች ጓደኛሞች ከዛ በፊት የነገሩኝ ታሪክ ነበረ። በልጅነታቸው ተመሳሳይ ነገር አጋጥሟቸው እና ልክ ትልቅ ከሆኑ በኋላም ግን ምን አይነት ኮንስኩንስ ዞ እሱን አስቤ ያንን ሼር አደረግኩት። እሱን ፖስት ተከትሎ ብዙ ሰው ሼር አደረገው እና ብዙ ሴቶች ጻብበር ሜሴጅ ጻፉልኝ ፌስቡክ ላይ ለምን እንደዚህ ሆኛለው፣ አሁንም አላወራው ምናምን የሚሉ ብቻ ብዙ አይነት ሜሴጆች ብዙ ሴቶች በኩል ደረሱኝና ሁሉም ኮመን ነገር የነበራቸው በቅርብ ሰው ነው እንደዛ የደረሰባቸው እና ቤት ሙሌላ ኮመን ነገር የነበረ፣ ሁሉም ቤተሰቦቻቸው አያውቁም እንደዚህ እየተደረገ እንደነበረ። ግን ቤተሰቦቻቸው እነዚህን ምልክቶች ስለማያውቁ ያው ፎርስ ያደርጓቸዋል። ይህንን ትልቅ ተግዳሮት ለመስፈርና የተሻለ ሶሉሽን ለማምጣት ምን እናድርግ የሚለውን ሀሳብ በሁለት አመት በፊት ላይ ይሄኛውን ጋይድ ቦክ የሚሆን ሀሳቡን አመጣሁኝና ልጆች አብረው መስራት የሚፈልጉ ሌሎች በጎ ፈቃደኞች እና ለሙያውም ደግሞ የበለጠ ቅርበት ያላቸው ሳንነው ቲም መፍጠር ጀመርኩኝ ማለት ነው። ሁለት አመት በፊት በሌላ ለልጆች መምሪያ ወደ ሀምሳ ገጽ የሚጠጋ ጽሁፍ ሲሆን በዋናነት በህብረተሰቡ ዘንድ ንቃት የመፍጠር አላማ እንዳለውም ሰላም ታስረዳለች። ከለና ለልጆች አይድቡክ ወይም መምሪያ ናት። ወላጆች፣ ለመምህራን፣ ለአሳዳጊዎች፣ ለሕፃናት የወስድ ጥቃት እነሱም ስለመጠበቅ እና ችግሮች ሲፈጠሩ ደግሞ ቤት አድርገን ነው መንከባከብ የምንችለው ወይም ማድረግ የሚችለው የሚሉትን ነገሮች የሚዳስስ ትንሽ መምሪያ ናት። ከለላ ለልጆች የሚል የከለላ የመጀመሪያ ስራ ናት የምትሆነው። ከለላ ለልጆች ሰላም ሙሴ ሕፃናትን ለጥቃት የሚያጋልጠው ዋነኛው ችግር ለህፃናቱ ቅርብ የሆኑ አካላት ስለ ጉዳዩ አለማወቃቸው እንዲሁም ህፃናቱ እራሳቸውን የሚገልጹበት መንገድ አለመኖሩ መሆኑን በመጠቆም ከሌላ ለልጆች ይህንን ሁሉ ያካትታል ትላለች። የዋናው ችግር ወላጆች ስለ እነዚህ ነገሮች አለማወቃቸው ነው። ስለዚህ አሁን ወላጆች ይህን መምሪያ ተጠቅመው ወሲባዊ ጥቃት ልጆች ላይ ስለሚደርስ ቅድም ስለሜንሽን ስላደረኩልሽ ከሌላ ለልጆች የተጠቃለሉት ናቸው ያልኩሽን ነገሮች ማወቅ ከቻሉ ያንን ኢምፕሊመንት ተግባራዊ የሚያደርጉት ከሆነ የመጀመሪያ ውስቴት የሚሆነ እነዚህ ልጆች ያሏቸው ወላጆች ወይ አሳዳጆች ወይ መምህራን ስለዚህ ነገር ያስተምሯቸዋል። ስለዚህ እነዚህ ልጆች ልክ አንድ ሰው ያንን ሊያደርግባቸው ቢሞክር ያ ቋንቋው ተፈጥሯል፣ ሄደው ሊናገሩ የሚችሉበት እንደዚህ ሆንኩኝ ሊሉ የሚችሉበት ትክክል እንዳልሆነ የሚያውቁበት እውቀትም ተፈጥሯል። ስለዚህ አንዲት ነገር ልትፈጠር ቢሞከር ሄደው ለሚያምኑት ሰው እንደዚህ እንደዚህ ሆነ ብለው መናገር ይችላሉ ማለት ነው። እሱ አንድ ሳይክሉን ብሬክ የሚያደርግ ነገር ይሆናል። በሆነ አጋጣሚ ደግሞ ልጆች እንደዛ ነገር ተፈጥሮባቸው ከሆነ ደግሞ ወላጆች እነዚህ ምልክቶች አይተው እርዳታ ወዲያው መፈለግ ይችላሉ። ሚን አንዴ ጥቃቱ ከደረሰ በኋላ ተዳፍኖ ነው የሚቀረው ነገር ይቀራል ማለት ነው። ለልጆቹ ትክክለኛ ጥበቃና እንክብካቤ ይደረግላቸዋል። ወደፊት ከአመታት በኋላ ተመልሶ ሊመጣው የሚችለው በባህሪ ላይ፣ በተለያዩ ስሜቶች ላይ ምናምን ሊያመጣ የሚችለውን ችግር በዛ መቅረፍ ይቻላል ማለት ነው። ሰላም አንዳንዶች የሕፃናት ጥቃት በቅርብ ቤተሰብ እንደሚፈጠር መስማታቸውና መገለጹ የቤተሰብ መሰረትና ስርዓትን ለመናድ ያለም አድርገው እንደሚያነሱት አንስታ ጤናማ ቤተሰብ ውስጥ ጥቃት አለመኖሩን ትገልጻለች። ሚዲያ ላይ ምናምንም ሲወጣ ዋናው ትልቁ እንዲሆን የምፈልገው የከለላለ ልጆች ሰዎችን አንብበውት እንኮንፈርተብል እንዲሆን ነው የምፈልገው ምንድነው እነዚህ ነገሮች ይፈጠራሉ። አሁን ኮሮና ስለመጣ አይደለም ወይ የጨመረ ስለሆነ አይደለም፣ ምን አይደለም፣ የታመቀ ነገር አለ። ማናወራው ግን ትልቅ የተፈጠረ ያለ ነገር እንዳለን ነው። እስካላወራ ነው ድረስ ግልጽ ግልጹን ሳልተናገርን ድረስ ችግሩን ችግር ነው ብለን እስካልጠራነው ድረስ እና ችግር አምጪ ማን እንደሆነ እስካልተናገር ነው ድረስ መቼም ዘወት ልናመጣል። አሁን ያለው ስርአት አይነት ዋጋ የሚያስከፍለን ደረጃ ምን ደርስ ከሆነ ሲስተሙ ለማን ነው ታዲያ ጥሩነቱ? ሲስተሙ የሚበድላቸው ስርአቱ የሚበድላቸው ሰዎች ካሉ ለማን ነው ታዲያ ያንን ስርዓት ማስቀጠል የምንፈልገው? ስለዚህ ለምን ልንል አንችልም? ስርዓቱን ደግሞ እንዳናናጋብለን ዝም የምንል ከሆነ ደግሞ ሌላ ችግር ውስጥ ይህ ችግር እየቀጠለ ነው የሚሄደው። ስለዚህ ይህንን ውደት የሆነ ቦታ ላይ መስበር መቻል አለብን፣ መናገር መቻል አለብን። አባት እንደዚህ ያደረገ ልጁ ላይ፣ ወንድም እንደያደረገ ልጁ ላይ ምናምን እየተባለ ይወራል። እነዚህ እውነታዎች ናቸው። አሁንም እየተፈጠረ ያለ ነገር ነው። ስለዚህ ይህንን ነገር እናውራው፣ አውጥተን እናውራ። ጥቃት የሚያደርሱ ሰዎች በሩቅ የሚመጡ አይደሉም፣ በቅርባችን ያሉ ምናምናቸው ሰዎች ናቸው። ከለላ ለልጆች ከአማርኛ ቋንቋ ውጭ በኦሮምኛና ትግረኛ ዝግጅቱ የተገባደደ ሲሆን በሶማሌኛና በአፋረኛም በቅርብ ቀን መተርጎም እንደሚጀምር ሰላም ገልጻ፣ ከኢትዮጵያ ውጪ ባሉ የአፍሪካ ሀገራት ቋንቋዎችም እንዲተረጎም ጥያቄ እንደቀረበላት ገልጻለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ